በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘር ፍጅት ሀያ አምስተኛ ዓመት በመላው ዓለም እየታሰበ ይገኛል። የፍጅቱን ትዕይንት በቴሌቪዥን መስኮት የተመለከተ፣ በራዲዮ የሰማ የሚገጥመውን ድንጋጤና ሕመም ማንም ሰው የሚገምተው ነው። ሀብታሙ ስዩም ያናገራቸው በፍጅቱ ማግስት ሩዋንዳ የተገኙ ኢትዮጵያዊ ደግሞ ከሰቆቃው ወዲያ የምንማረው ነገርም አለ ይላሉ። የዛሬ 25 ዓመት ሚያዝያ የጀመረው ፍጅት እስከ ሐምሌ ዘለቀ። ነሐሴ ላይ በተባበሩት መንግሥታት ድርጅት የዓለም የምግብ ፕሮግራም ውስጥ ይሰሩ የነበሩት አንድ ኢትዮጵያዊ ጥሪ ቀረብላቸው። ወደ ሩዋንዳ ብሄድ የጠየቁኝ የቀድሞ የላይቤሪያ ፕሬዚዳንት የነበሩትን ማዳም ሽርሊት ጆንሰን ስታ ዛ ጊዜ በዩናይትድ ኔሽንስ ደቨሎፕመንት ፕሮግራም ዩኤንዲፒ በሚባለው ውስጥ የአፍሪካ ቢሮ ኃላፊ ነበሩ። ኢመርጀንሲ ቡድን ኢንተርናሽናል ቡድን ዘ እንድትገባ ፈቅዳለሁ ብለውኝ በዛን ጊዜ በጠየቁኝ ጊዜ ልክ ጂኖሳይዱ ተካሂ በሚካሄድበት ወቅት ነበረ እና እኔ የሄድኩት ኦገስት መጨረሻ ላይ ነው። የአሁኑ የአፍሪካ የደህንነት ምርምር ተቋም ስራ አስኪያጅ ሸለቃ ዳዊት ወልደ ጊዮርጊስ እግራቸው ሩዋንዳን ከረገጸ በኋላ ያዩትን ሰቆቃ ዛሬ ያስታውሱታል። ከተማ ውስጥ ስንገባ መቼም በቃላት መግለጽ ያስቸግራል የሚታየው ነገር፣ እና በጣም የሚያሳዝን ነገር ነው ያየ ነው። ሜዳ ሁሉ ሬሳ ነበረ። የመንገድ ሮድ ብሎክ እንኳን መንገድ ማቆሚያ እንኳን በሬሳ ነበር የሚደረገው። እነዚህ ዘላን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጩ ነበረ። ቤተክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተክርስቲያን ሲገባ፣ ቤተክርስቲያን ያድነናል ብሎ ሲገባ እዛ ቤተክርስቲያን ውስጥ ሲያገኟቸው የጨፈጨፏቸውን ሁሉ ያው ሰባት መቶ ስምንት መቶ ዘጠኝ መቶ ሬሳዎች በአንድ ቤተክርስቲያን ውስጥ በየቤተክርስቲያን ውስጥ ያየሁበት ወቅት ነው። ምስራቅ አፍሪካዊት ሀገር ሩዋንዳ ትንሽ ሀገር ናት። የቆዳ ስፋቷ ከኢትዮጵያ ጋር ሲነጻጸር 41 እጥፍ ያንሳል። ይህ እልቂት በሚፈጸምበት ዘመን የሩዋንዳ የሕዝብ ቁጥር ከኢትዮጵያ በ45 ሚሊዮን ያንስ ነበር። ሆኖም ትንሽ አገርና ጥቂት ሕዝብ ታሪክ ሁሌ የሚዘክረው ግፍ ለመፈጸም አቅም እንዳላቸው ማሳያ ሁናለች። የግፉ መነሻ ደግሞ ዘርን መሰረት ያደረገው የእልቂት አስተምሮት እንደሆነ ሻለቃ ዳዊት ያምናሉ። በዘር ቆጠራ የጥላቻ ፕሮፓጋንዳ በይፋ ሲካሄድ ለረጅም ጊዜ ያ ጥላቻው ገደብ የሌለው ጥላቻ እና በሞራል፣ በሃይማኖት፣ በህግ ሊገታ የማይችል ጥላቻ ደረጃ ላይ ይደርሳል። ያ ሲደርስ ምንም ገደብ የለውም። ጭካኔው በሰው አእምሮ ሊዳሰስ የማይችል ሊታወቅ የማይችል አይነት ጭካኔ ደረጃ ላይ ይደርሷል። ያንን ነው ያየሁት። ከሀያ አምስት አመታት በኋላ የዛሬዋ ሩዋንዳ የአዲስ ሀገር መንፈስ አላት። ትልቅ የኢኮኖሚ እድገት ካስመዘገቡ ሀገራት አንዷ ሆና ትጠራለች። በውበት እንዲሁም በሴቶች የፖለቲካ ተሳትፎ አብነት የምትሆን ምድርም ሆናለች። የእርቅና መቻሻል ምሳሌነቷም ይጠቀሳል። ኢትዮጵያ ውስጥ ላለው የፖለቲካ እንቅስቃሴ ባይተዋር ያልሆኑት ሻለቃ ዳዊት ሩዋንዳ በክፉና በመልካም ጊዜ ያደረገችው ለኢትዮጵያም ትምህርት እንደሚሆን ይናገራሉ። በፖለቲካ የመጣውን በጥላቻ የመጣውን መመለስ የሚቻለው በህግና በመመከት ነው። በኃይል በመመከት ነው። ጀነራል ካጋሜ ያደረጉት ይህን ነው። ያ የተጎሳቆለ ህዝብና በጠላቻ ተነክሮ የነበረውን ህዝብ በሀያ አምስት ዓመት ውስጥ በዘዴ በዘዴም ነው ደግሞ ደግሞ ደግሞ ጠንካራ እርምጃ ለመውሰድ ጠንካራ ውሳኔ ለመወሰድ ህዝቡን ዛሬ እዚህ ደረጃ አድርሰውት ህዝቡ በሰላም የሚኖርበት ፍጹም ለፍጹም እርቅ ደረጃ ላይ አልደረሰም። ነገር ግን መተማመን ደረጃ እያገገመ እየሄደ ነው። ዛሬ ሩዋንዳ በጣም የለማች አገር፣ የአዳጊ ሀገር፣ ብዙ ተስፋ ያላት አገር ሆና ነው የምናያትና ጠለቃዳዊ ሰዎች በተለያዩ እሳቢዎችና አመለካከቶች ሰበብ አለመስማማት ላይ ሊደርሱ እንደሚችሉ አላጡትም። ሆኖም ይሄ ሰበብ ሆኖ ጎሳና ዘርን መሰረት ያደረጉ የክተት ዘመቻዎች ሊኖሩ እንደማይገባ ይመክራሉ። ነገራቸውን ለማስረገጥ ደግሞ የግፍ ግፍ ባየችው ሩዋንዳ ተገኝተው የሰሙትን መልሰው መላልሰው ያካፍላሉ። አንድ መስሪያ ቤቴ የምትሰራ ሴትዮ ወደ ምሳ ልትሄድ ስትል እቺ ጋሪ ነው፣ ወደ ምሳ ልትሄድ ስትል ልውሰድሽ አልኳት እና ቤቷ አስራ አምስት ደቂቃ መንገድ ቢሆን ነው። ወደ ሬስቶራንት መንገድ ነበረብኝ ለምሳ እሷን ቤቷ ላገብታት በዛ በአስራ አምስት ደቂቃ ውስጥ የነገረችኝ ታሪክ በጣም የሚገርም ነገር ነው። አራት ልጆች ነበሩኝ ባልነበረኝ ነበረኝ እና እዛው ቤት ቁጭ ብለን መጥተው አራት ልጆችን ፊቴ አርደው ባሌን እዛ አስጠቃይቶ ገለው። እኔም ሊገሉ ገሉ ስሉ የአይዲ ካርድ የመታወቂያ ወረቀቴ ኮንጎሊ ስለሚል ኮንጎሊ ስለሚል ሁለት ካርድ ነበረኛለች። ከእዛ ጊዜ ሩዋንዳን የኮንጎ ታሳያቸው የኮንጎ ልጅ አይተው ሰቡኝ። እንደዚህ ያለ ድርጊት ነው የሚፈጸም የነበረው። በዛ ጊዜ በአሜሪካ ድምፅ ራዲዮ ሀብታሙ ስዩ yeyi wange reka nk'ihoreze ndetse n'icyo wabyaye n'icyo wandereye